ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ።

የሱዳን ተቀናቃኝ የጦር ኃይሎች ለ24 ሰዓታት የተኩስ አቁም ስምምነት አድርገዋል። ካለፈው ሳምንት መጨረሻ አንስቶ ሲፋለሙ የቆዩት የሱዳን ሰራዊትና የተቀናቃኙ ኃይሎች በዛሬው ዕለት ጊዜያዊ የ24 ሰዓት የተኩስ አቁም ስምምነት ማድረጋቸው ነው የተዘገበው። የሱዳን ጉዳይ ዛሬም የዓለምን ትኩረት እንደ ሳበ ነው። ከስፍራው ያገኘናቸው ሱዳናውያንና ኢትዮጵያውያን የካርቱም ነዋሪዎች ድምፆችን ጨምሮ

የተለያዩ ዘገባዎችና በጉዳዩ ላይ ያተኮረ ትንታኔም ይዘናል። እርቅ የፈጸሙ የቅማንት ታጣቂዎች እንደታሰሩ የቅማንት ኮሚቴ አስታወቀ። የዚህም ዝርዝር ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ሚያዝያ አስር 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።

ኤልያስ አስማረ ለስርጭት ቅንብሩ ተሰይሟል። ከተቀሩ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን እንግድ ወልዴ ነው። በቅድሚያም ዜናውን። መልካም ምሽት፣ ጤና ስጥልኝ። ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ።

በመፋለም ላይ ያሉት የሱዳን ሰራዊትና የፈጥኖ ደራሽ ኃይል አርኤስኤፍ ለ24 ሰዓታት ተኩስ ማቆም ስምምነት ላይ መድረሳቸውን የአረብኛ ቋንቋ ቴሌቪዥን ጣቢያዎች በመዘገብ ላይ ናቸው። ሻምስ ኤልዲን ካባሺ የተባሉ የሱዳን ከፍተኛ የጦር መሪ ሰራዊቱ የ24 ሰዓቱን ተኩስ እንደሚያከብር አልአረቢያና አልጀዚራ ለተሰኙት የቴሌቪዥን ጣቢያዎች መናገራቸውን አሶሲትድ ፕሬስ በሪፖርቱ አመልክቷል። የተኩስ አቁሙ ስምምነት ጉዳይ እየተዘገበ ባለበት በዚህ ወቅት

ዘግይተው የወጣ የኤኤፍፒ ዘገባ በሌላ በኩል እንዳመለከተው የሱዳን መዲና ካርቱም ዛሬ ለአራተኛ ቀን በከፍተኛ ፍንዳታ ስትናወጥ ውላለች። የአንድ ቀኑን ተኩስ ማቆም ሰራዊቱ እንደሚያከብር ሲኤንኤን አረብኛ የአገሪቱን ጦር አዛዥ ጄኔራል አብደል ፈታህ አልቡራንን ጠቅሶ ዘግቧል። ካለፈው ቅዳሜ ጀምሮ በሱዳን ሰራዊትና በፈጥኖ ደራሽ ኃይል ወይም አርኤስኤፍ መካከል ሲደረግ የቆየው ውጊያ የሱዳን መዲና ካርቱምንና ሌሎች ስፍራዎችን ትርምስ ውስጥ ከቷል።

በመዲናዋ እና በሌሎቹ ከተሞች የሚኖሩ በሚሊዮን የሚቆጠሩ ሱዳናዊያን ቤታቸው ለመደበቅ ተገደዋል። ሁለቱ ተቀናቃኝ ጄኔራሎች የሰራዊት አዛዡ አብደልፈታህ አልቡራን እና የአርኤስኤፍ አዛዥ ጄኔራል መሐመድ ሐምዳን ደጋሎ ወይም ሐመቲ አንዱ ሌላውን ብለመደምሰስ በመዛት ላይ ናቸው። ይህ በእንዲህ እንዳለ አንድ የአሜሪካ ዲፕሎማቶችን የያዘ አጀብ ትናንት ሰኞ ጥቃት እንደተፈጸመበት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታውቀዋል።

ጥቃቱ የተፈጸመው ከፈጥኖ ደራሽ ኃይል ወይም አርኤስኤፍ ጋር ግንኙነት ባላቸው ኃይሎች መሆኑንም ብሊንከን ጠቁመዋል። አጀቡ በግልጽ ምልክት የተደረገበት መሆኑን ብሊንከን ለዜና ሰዎች ተናግረዋል። ከሱዳን ጦር ጠቅላይ አዛዥ ጀኔራል አብደልፈታህ አልቡራን እና ከአርኤስኤፍ መሪ ጀነራል መሐመድ አምዳን ደጋሎ ጋር ዛሬ ማለዳ መነጋገራቸውንም ብሊንከን አስታውቀዋል። በአሜሪካ ዲፕሎማቶች ላይ የሚጋረጥ ማንኛውም አደጋ ተቀባይነት የለውም ሲሉ ብሊንከን ለሁለቱ ጀኔራሎች መናገራቸውን

የሮይተርስ ዘገባ አመልክቷል። በተመሳሳይ የአውሮፓ ሕብረት ተወካይ መኖሪያ ቤት እና የኖርዌይ አምባሳደር መኖሪያ ቤት ጥቃት እንደተፈጸመባቸው ታውቋል። ጥቃቶቹ በሱዳን እየተካሄደ ያለው ግጭት ወደ ከፋ ደረጃ ማምራቱን የሚያመላክቱ መሆናቸውን የአሶሴትድ ፕሬስ ዘገባ ጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሁለቱ ተፋላሚዎች አሁኑኑ ተኩስ አቁመው የድርድር ጠረጴዛ ላይ እንዲገኙ ጥሪ አድርገዋል።

ከሱዳን ዜና ሳንወጣ ሱዳን ውስጥ የተያዙት የግብፅ ወታደሮች በዛች ሀገር የሚገኙት ከሱዳን አቻዎቻቸው ጋር የወታደራዊ ልምምድ ለማድረግ እንጂ የትኛውንም ወገን ለመደገፍ አለመሆኑን ፕሬዚደንት አብደል ፈታህ አልሲሲ ትናንት አስታውቀዋል። ከሱዳን ሰራዊት ጋር እየተዋጋ ያለው ፈጥኖ ድራሽ ኃይል ወይም በምጻረ ቃሉ አርኤስኤፍ እጅ የሰጡ የግብፅ ወታደሮች ናቸው ያላቸውን ሰዎች በቪዲዮ አሳይቷል። እጅ ሰጡ የተባለውም በስተሰሜን በምትገኘው የሜሮው ከተማ መሆኑም ታውቋል።

በሱዳን ዛሬ አራተኛ ቀኑን በያዘውና ተጎጂዎችን ለማንሳት የአራት ሰዓት ተኩስ ማቆም ስምምነት ደርሶበታል በተባለው ግጭት 185 የሚሆኑ ሰዎች እንደሞቱ እና 1800 እንደተጎዱ በመዘገብ ላይ ነው። ትናንት ማምሻውን ከግብጽ ከፍተኛ ወታደራዊ ምክር ቤት ጋር ስብሰባ የተቀመጡት የግብፁ ፕሬዚደንት አልሲሲ የወታደሮቹን ደህንነት በተመለከተ ከአርኤስኤፍ ጋር እየተነጋገሩ መሆኑን አስታውቀዋል። የግብፅ ወታደሮቹ ደህንነታቸው የተጠበቀና ሰራዊታቸው ምግብና ውሃ እንደሚያቀርብላቸው

እንዲሁም ወደ አገራቸው ለመመለስ ዝግጁ እንደሆኑ ህመቲ በመባል የሚታወቁት የአርኤስኤፍ መሪና የአብዱልፈታ አልቡራን ተቀናቃኝ ጀነራል መሐመድ ሐምዳን ዳጋሎ ለስካይ ኒውስ አረቢያ ቲቪ ተናግረዋል። አልሲሲ በተጨማሪም የተኩስ ማቆም ስምምነት ላይ እንዲደርሱ ለማበረታታት ግብጽ ከሱዳን ሰራዊትና ከአርኤስኤፍ ጋር በተደጋጋሚ እየተነጋገረች መሆኑን አመልክተዋል። አድማጮች የሱዳንን የዛሬ ውሎ እና የዓለም አቀፉን ማህበረሰብ ምላሽ በተመለከተ

ኋላ ላይ ሰፋ ያሉ ዘገባዎች ይኖሩናል። አድማጮቹ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከሳህራ ግርጌ ላሉ አገሮች በአሜሪካ ሲተገበር የቆየው አገዋ በመባል የሚታወቀው የተለየ የንግድ ፕሮግራም የአካባቢውን የጨርቃጨርቅ ዘርፍ በማሳደግ ረገድ ውጤታማ ቢሆንም ጥቅሙ ግን በሁሉም አገሮች ያልተስፋፋና በሌሎች ዘርፎች ያልታየ መሆኑን ትናንት ለአሜሪካ ምክር ቤት የቀረበ አንድ ሪፖርት ጠቁሟል።

የዩናይትድ ስቴትስ የንግድ ኮሚሽን ባወጣው ሪፖርት እንዳለው አገዋ የተሰኘው ከቀረጥ ነጻ የንግድ ፕሮግራም በአንዳንድ አገሮች በተለይም ለሴቶች ስራን በመፍጠርና ድህነትን በመቀነስ ረገድ አስተዋጽኦ አድርጓል። ከነዳጅ ውጭ ያሉ ሸቀጦች ከቀረጥ ነጻ በሚገቡበት ፕሮግራም ከእንደ አውሮፓውያን አቆጣጠር 2014 እስከ 2021 ባሉት ሰባት ዓመታት ውስጥ ወደ አሜሪካ የገቡት ሸቀጦች የመጡት ከአምስት ሀገራት ብቻ መሆኑን ሪፖርቱ አመልክቷል።

እነዚህም ደቡብ አፍሪካ፣ ኬንያ፣ ሌሶቶ፣ ማዳጋስካር እና ኢትዮጵያ መሆናቸው ታውቋል። በምክር ቤቱ ጥያቄ መሰረት የተዘጋጀው ሪፖርት በመስከረም 2017 የሚያከትመውን ከተማውን የአጎዋ ፕሮግራም መቀጠል ወይም ማስተካከል ያስፈልግ እንደው በምክር ቤቱ ለሚደረገው ክርክር ግብዓት ይሆናል ተብሏል። በአሜሪካና አፍሪካ መካከል የንግድ መልህቅ ተደርጎ የሚቆጠረው አጎዋ ከሳራ በታች ያሉ አገራትን ምጣኔ ሀብትና ዲሞክራሲ ለማጎልበት በሚል በ1992 ዓ.ም የተጀመረ ሲሆን

በተጠቀሱት የአፍሪካ አገሮች በጨርቃጨርቅ ዘርፍ ስኬታማ ውጤት ያሳየ ሲሆን ድህነትን በመቀነስም ረገድ አስተዋጽኦ ማድረጉን የሮይተርስ ዘገባ አመልክቷል። አንድ የቀድሞ የጋምቢያ የአገር ውስጥ ሚኒስትርን በሰብአዊነት ላይ በተፈጸመ ወንጀል እንደከሰሱ የስዊዘርላንድ አቃቢ ህጎች ዛሬ አስታውቀዋል። ክሱ የአገሪቱን የረጅም ጊዜ ፈላጭ ቆራጭ አገዛዝ በሚቃወሙት ላይ ሚኒስትሩ ለአመታት በፈጸሙት የመብት ጥሰት ምክንያት የቀረበ እንደሆነ ታውቋል።

ኡስማን ሶንኮ እንደ አውሮፓውያን አቆጣጠር 2006 እስከ 2016 በቀድሞ የፕሬዚዳንት የህያ ጃምህ አገዛዝ ወቅት የሀገር ውስጥ ሚኒስትር የነበሩ ሲሆን ከሰባት ዓመታት በፊት በስዊዘርላንድ የፖለቲካ ጥገኝነት ጠይቀው በዓመቱ በቁጥጥር ስር ውለዋል። የሀገሪቱ ጠቅላይ አቃቢ ህግ እንዳለው ትናንት ለፌዴራል ወንጀል ችሎት የቀረበው ክስ ለ16 ዓመታት ተፈጽመዋል የተባሉ ወንጀሎችን የሚመለከት ነው።

የቀድሞ የአገር ውስጥ ሚኒስትር ሶንኮ በጋምቢያ ተቃዋሚዎች ላይ በደረሰው ጥቃት ላይ በመሳተፍ ጥቃቱን በመደገፍ እና ጥቃቱን ባለመከላከል የሚል ክስ ቀርቦባቸዋል። በመጨረሻም አድማጮች ባለፈው ወር በስለላ ተከስሶ ሩሲያ ውስጥ በቁጥጥር ስር የዋለው አሜሪካዊ ጋዜጠኛ እስሩ እንዲቀጥል አንድ የአገሪቱ ዳኛ ወስነዋል።

ዎል ስትሪት ጆርናል የተባለው ጋዜጣ ዘጋቢ የሆነው ኤቨን ገርስኮቪች ከቀዝቃዛው ጦርነት ወዲህ በሩሲያ የተያዘ አሜሪካዊ ጋዜጠኛ ነው ተብሏል። በሩሲያ የአሜሪካ አምባሳደር ሊን ትሬሲ በገርስኮቪች ላይ የተሰማው ክስ መሠረተ ቢስ ነው በማለት ሩሲያ ጋዜጠኛውን እንድትለቅ ጠይቀዋል። የሩሲያን ሰራዊት የመሳሪያ ፋብሪካ በተመለከተ ምስጢራዊ መረጃዎችን ለማግኘት ሲሞክር በቁጥጥር ስር እንደዋለው የሩሲያ የደህንነት ተቋም አስታውቋል።

በክሱ ጥፋተኛ ከተባለ ጋዜጠኛው የ20 ዓመት እስር እንደሚጠብቀው የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮች ለምሽቱ የያዝነው ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማዊ ተመልካቾቻችን የምትከታተሉት

ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 10 2015 ዓም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።

የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የወብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የስርጭት መሐንዲሳችን ቻርልስ ተንመግ፣ የስቱዲዮ ምስልና ድምፅ የቀጥታ ስርጭት አቀናባሪው ደግሞ ጆጊል ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናልፈው።

የሱዳን ጉዳይ ዛሬም የዓለምን ትኩረት እንደሳበ ነው። የካርቱምን የዛሬ ውሎ ጨምሮ የተለያዩ ጉዳዮችን የሚመለከቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የሱዳን ተቀናቃኝ የጦር ኃይሎች ለ24 ሰዓታት የተኩስ አቁም ስምምነት አድርገዋል። ካለፈው ሳምንት መጨረሻ አንስቶ ሲፋለሙ የቆዩት የሱዳን ሰራዊትና ተቀናቃኝ ኃይሎች ማክሰኞ ዛሬ ጊዜያዊ 24 ሰዓት ተኩስ ቁም አቁም ስምምነት ማድረጋቸውን የአረብ መገናኛ ብዙሃንን ጠቅሶ

አሶሽትድ ፕሬስ ነው የዘገበው። በሱዳን በጦር ሰራዊትና በፈጥኖ ደራሽ ልዩ ኃይሉ መካከል የተቀሰቀሰ ውጊያ አራተኛ ቀኑን ባስቆጠረበት በዛሬ ሁለት የተገደሉት ሰዎች ቁጥርም ወደ ሁለት መቶ መቃረቡ ተገልጠዋል። የዩናይት ስቴትስ እንዲሁም የውጭ

የተባበሩት መንግስታት ድርጅትና የጤና ስርዓት መፈራረስን ጨምሮ ሁኔታው አስከፊ ሰብአዊ ቀውስ ቀስቅሷል ብለዋል። ተዋጊዎቹ የእርዳታ ሰራተኞችን ሆስፒታሎችና የአውሮፓ ህብረት አምባሳደርን ጨምሮ ሌሎች ዲፕሎማቶችን ማጥቃታቸው የተገለጠ ሲሆን ቅዳሜ ዕለት በዳርፉር በተካሄደ ውጊያ ሶስት የዓለም ምግብ ፕሮግራም ሰራተኞች መገደላቸውንና የመንግስታቱ ድርጅት አውሮፕላንም መመታቱ ታውቋል። ይህ በእንዲህ እንዳለ የዓለም

የጤና ድርጅት በሱዳን ግጭት ውስጥ ያሉ ሁሉም ወገኖች እንክብካቤ የሚያስፈልጋቸው ሰዎች የሕክምና አገልግሎት ተደራሽ እንዲያደርጉ ጥሪ አቅርበዋል። ከተለያዩ የዜና ምንጮች የተሰባሰቡትን መረጃዎች ጨምቃ ስመኝሽ የቆየ ተከታዩን አሰናድታለች።

የሳተላይት የዜና ማሰራጫ አውታር የሆኑት አል አረቢያና አልጃዚራ ከፍተኛ የጦር መኮንን የሆኑትን ሻምስ ኤልዲን ካባሽን ጠቅሰው ወታደራዊ ኃይሎቹ ጊዜያዊ የተኩስ ማቆም ስምምነት ላይ መድረሳቸውንና ሁለቱም ኃይሎች ስምምነቱን እንደሚያከብሩ መዘገባቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ቀደም ሲልም የሲኤንኤን አረብኛ ረብኛ ቋንቋ ክፍል የሀገሪቱን የጦር አዛዥ አብደል ፈታህ ቡርሃንን ጠቅሶ

ባወጣው ዘገባ ወታደሩ አንድ ቀን በሚቆየው የተኩስ ማቆም ስምምነት እንደሚሳተፍ ዘግቧል። ሁለቱ ወገኖች ስምምነት ላይ የደረሱት በሱዳን የሚገኘው የዩናይትድ ስቴትስ ኤምባሲ መኪናዎች የተኩስ ጥቃት ከደረሰባቸውና ሁለቱ ተቀናቃኝ ኃይሎች ለአራት ተከታታይ ቀናት ከፍተኛ የጦር መሳሪያዎችን በመጠቀም

ውጊያ ካካሄዱ በኋላ ነው። ከቀናት ውጊያ በኋላ የመንግስቱን የቴሌቪዥን ማሰራጫ ጣቢያ መቆጣጠሩን ያስታወቁት የሱዳን ጦር ሰራዊት ቃል አቀባይ ከቴሌቪዥን ጣቢያው ጋር በስልክ ባደረጉት ቃለምልልስ ሁኔታዎች በቁጥጥር ስር መሆናቸውንና የሱዳን ጦር እንቅስቃሴውን ከዚህ በላይ ማስፋት እንደማይፈልግ ገልጸዋል።

አሁን ሁኔታ በቁጥጥር ስር ነው ያለው የነበረው ሁኔታ ድንጋጤውን የማጥፋት ሁኔታውን የመቆጣጠርና ለሚቀጥሉት ደረጃዎች ሁኔታውን ለማመቻቸት የተደረገ የመጀመሪያው እርምጃ ነበር። በስኬት የተጠናቀቀ ደረጃ ነው። ብዙ የአርኤስኤፍ ወታደሮች ተገድለዋል። በርካቶቹ ለጦሩ እጃቸውን ሰጥተዋል። ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና ሌሎችም የእርቅ ጥሪ ሲያቀርቡ ቆይተዋል። ለሱዳን ጦር ድጋፍ የምትሰጠው ግብጽና

ከቅርብ ዓመታት ወዲህ የየመንን ጦር ለመደገፍ በሺዎች የሚቆጠሩ ተዋጊዎችን በመላካቸው ከአር ኤስ ኤፍ ጋር የጠበቀ ግንኙነት የፈጠሩት ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶችም እንዲሁ።

ሁለቱም ወገኖች ውጊያውን እንዲያቆሙ ጠይቀዋል። የግብፅ ፕሬዚዳንት አብደልፈታህ አልሲሲ ሰኞ መገባደጃ ላይ እንደተናገሩት ካይሮ ከሁለቱም የጦር ኃይሎች ጋር ግንኙነት እያደረገች መሆኗንና ግጭቱን አቁመው ወደ ውይይት እንዲመለሱ እየወተወተች መሆኑን ገልጸዋል። ነገር ግን ሁለቱም ጀነራሎች እስካሁን አንዱ የሌላውን እጅ እንዲሰጥ በመጠየቅ ላይ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከአረብ ሊግ፣ ከአፍሪካ ህብረትና

ከአካባቢው መሪዎች ጋር እየመከሩ መሆኑን ገልጸው

ማንኛውም ተጽዕኖ ማድረግ የሚችል ሰላም እንዲሰፍን ግፊት ማድረግ እንዳለበት አሳስበዋል። ሁለቱም ተቀናቃኝ ጀነራሎች በተናጠል በስልክ ማነጋገራቸውን የገለጹት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት በጃፓን በተካሄደው የቡድን ሰባት የበለጸጉ ሀገራት ስብሰባ ላይ ባደረጉት ንግግር ሱዳናውያን ወታደሩ ወደ ጦር ሰፈሩ እንዲመለስ ይፈልጋሉ። ዲሞክራሲን ይፈልጋሉ። በሲቪል የሚመራ መንግስት ይፈልጋሉ

ሱዳን ወደዛ መንገድ መመለስ አለባት ብለዋል። ዳጋሎ ማክሰኞ ዕለት ባወጡት ተከታታይ የትዊተር መልእክት ከብሊንከን ጋር ከተነጋገሩ በኋላ የ24 ሰዓቱን የተኩስ ማቆም ስምምነት መቀበላቸውን ገልጸዋል።

የጦር ኃይሉ በበኩሉ ባወጣው መግለጫ ከአደራዳሪዎች ጋር ስለሚደረግ ምንም አይነት ቅንጅት የሚያውቀው ነገር እንደሌለ ገልጾ ጦርነቱ ወሳኝ ምዕራፍ ውስጥ መግባቱንና በመጪዎቹ ሰዓታት የአርኤስኤፍ አስከፊ ሽንፈት እንደሚታይ ተናግሯል። የጦር ሰራዊቱ ንብረት የሆኑ ተጨማሪ ታንኮችና የታጠቁ ተሽከርካሪዎች ማክሰኞ ረፋድ ላይ ካርቱም የገቡ ሲሆን ወደ ወታደራዊ ዋና መስሪያ ቤትና የመንግስታቱ መቀመጫ ወደ ሆነው ቤተ መንግስት ማምራቱን ነዋሪዎች ገልጸዋል

ተገኝተዋል። ውጊያው ከተቀሰቀሰ ጊዜ አንስቶ እስካሁን ቢያንስ 185 ሰዎች መገደላቸውንና ከ1800 በላይ መቁሰላቸውን የተባበሩት መንግስታት ድርጅት ተወካይ ቮልከር ፔርቴስ ለጋዜጠኞች ገልጸዋል። ሁለቱም ወገኖች ታንኮችን መድፍና ሌሎች ከባድ መሳሪያዎችን

ህዝብ በሚበዛባቸው አካባቢዎች እየተጠቀሙ ሲሆን ተዋጊ ጀቶች ዝቅ ብለው ሲበሩና ምሽት ላይ ከጸረ አውሮፕላኖች የሚወጣው እሳት ሰማይ ላይ ሲበራ ታይቷል። በግጭቱ ምክንያት ማንም ሊደርስባቸው በማይችሉት ማዕከላዊ ካርቱም ዙሪያ ባሉ ጎዳናዎች ላይ ብዙ አስክሬኖች የሚታዩ ሲሆን በዚህም ምክንያት የጉዳቱ መጠን ከዚህም በላይ ሊሆን እንደሚችል ተገምቷል። እስካሁን ምን ያክል ሲቪሎችና ተዋጊዎች እንደተገደሉ በይፋ የተገለጸ ነገር ባይኖርም አንድ የሕክምና ባለሙያዎች ማህበር

ማህበር የሞቱ ሲቪሊያኖች ቁጥር 97 መሆኑን ገልጿል። በሳምንቱ መጨረሻ በአስር ሺዎች የሚቆጠሩ

በከፍተኛ ሁኔታ የታጠቁ ተዋጊዎች የተደገፉት ሁለቱ ከፍተኛ ጀነራሎች መካከል የተፈጠረው ድንገተኛ ግጭት በሚሊዮን የሚቆጠሩ ሰዎችን ከቤታቸው ወይም ካገኙት መጠለያ ስፍራ እንዳይወጡ ያገታቸው ሲሆን መሰረታዊ አቅርቦቶች እየተሟጠጡ በመሆኑ በርካታ ሆስፒታሎች ለመዘጋት ተገደዋል። ዓለም አቀፍ የበጎ አድራጊ ድርጅት የሆነው ሴቭ ዘ ችልድረን በመላው ሱዳን የሚያደርገውን አብዛኛውን እንቅስቃሴ በጊዜያዊነት አቁሟል በዳርፉር

የሚገኙ የተቋሙ ቢሮዎች መዘረፋቸውንና የሕክምና አቅርቦቶች፣ ተንቀሳቃሽ ኮምፒውተሮች፣ መኪናዎችና ማቀዝቀዣዎች መዘረፋቸውንም ገልጿል። የዓለም ምግብ ፕሮግራምም በተመሳሳይ ሶስት ሰራተኞቹ ዳርፉር ላይ ከተገደሉ በኋላ ባለፈው ሳምንት መጨረሻ ላይ እንቅስቃሴዎቹን ማቋረጡን ያስታወቀ ሲሆን

ዓለም አቀፉ የነፍስ አድን ኮሚቴም እንዲሁ ስራዎቹን አቁሟል። ይህ በእንዲህ እንዳለ የዓለም ጤና ድርጅት በሱዳን ግጭት ውስጥ ያሉ ሁሉም ወገኖች እንክብካቤ የሚያስፈልጋቸው ሰዎች የህክምና አገልግሎትን ተደራሽ እንዲያደርጉ ጥሪ አቅርቧል። የድርጅቱ ዋና ኃላፊ ዶክተር ቴዎድሮስ አድሃኖም ዛሬ በሰጡት ጋዜጣዊ መግለጫ ሁሉም ወገኖች ያልተገደበና ደህንነቱ የተጠበቀ የጤና አቅርቦት መኖሩን ማረጋገጥ አለባቸው ብለዋል።

የጤና ተቋማትና ሰራተኞች በፍጹም ኢላማ መሆን የለባቸውም። በተለይ እንደዚህ ባለ በሺዎች የሚቆጠሩ ሲቪሊያን ሰዎች የድንገተኛ ጊዜ እንክብካቤ በሚያስፈልጋቸው ወቅት በጣም ግልጽ መሆን እፈልጋለሁ። ሁሉም ወገኖች ጉዳት ለደረሰባቸውና የህክምና አገልግሎት ለሚያስፈልገው ማንኛውም ሰው ያልተገደበና ደህንነቱ የተጠበቀ የጤና አቅርቦት መኖሩን ማረጋገጥ አለባቸው።

የጤና ተቋማት እየተዘረፉና በአንዳንድ አካባቢዎች ለወታደራዊ አገልግሎት እየዋሉ መሆናቸውን የሚገልጹ ሪፖርቶች እየወጡ መሆናቸውን ያመለከቱት ዶክተር ቴድሮስ ሁሉም ወገኖች በዓለም አቀፍ ህጉ መሰረት የሚጠበቅባቸውን ግዴታ እንዲወጡም ጠይቀዋል። ሲትዌሽን ኢን ሪፐብሊክ ኦፍ ሱዳን ኢዝ ዲፕሊ ከንሰርኒንግ

በሱዳን ያለ ሁኔታ በጣም አሳሳቢ ነው። የሱዳን የጤና ጥበቃ ሚኒስትር የ27 ሰዎች ህይወት ማለፉንና ከ2600 በላይ ደግሞ መቁሰላቸውን አስታውቋል። በአሳዛኝ ሁኔታ የዓለም ምግብ ፕሮግራም ሶስት ሰራተኞችም ተገድለዋል። የጠፋውን ህይወት ሁሉ አውግዛለሁ። ከሱዳን ወንድሞቻችንና እህቶቻችን ጋርም አብረን በአጋርነት እንቆማለን። ሱዳን በርካታ ወታደራዊ መፈንቅለ መንግስቶች ታሪክ ያላት ሀገር ብትሆንም

በዋና ከተማዋና በአባይ ወንዝ ምዕራባዊ ዳርቻ ላይ በምትገኘው ኦምደርማን ከተማ እንደዚህ አይነት ግጭት ተካሂዶ አያውቅም። አለመረጋጋቱ የተቀሰቀሰው ሱዳናውያን የረመዳን ጾም መገባደጃ የሆነውን የኢዳል ፈጥርን በዓል ሊያከብሩ ጥቂት ቀናት ሲቀሩት ነው። በአራት አህጉራት የሚገኙ ከፍተኛ ዲፕሎማቶች እርቅ ለመፍጠር እየተፈጨረጨሩ ሲሆን የመንግስታቱ ድርጅት የጸጥታው ምክር ቤትም በቀውሱ ዙሪያ ሊወያይ ተዘጋጅቷል።

ስመኝሽን ለሰፊው በሱዳን ወቅታዊ ጉዳዮች ላይ ያተኮረ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን፣ አሁንም ከዚሁ ርዕስ ጋር የተዛመዱ ዘገባዎችን ነው የምንከታተለው። እዚሁ ሱዳን ውስጥ ባለፈው ቅዳሜ የተጀምሮ አራተኛ ቀኑን ያስቆጠረውን ውጊያ በተመለከተ የአሜሪካ ድምፅ የአፍሪቃ ክፍል ባልደረቦች ያነጋገሯቸው የካርቱም ነዋሪዎች ሁኔታው እጅግ አደገኛ መሆኑን ገልጠዋል።

ውጊያው ነዋሪዎችን ለከፍተኛ ፍርሃትና ስቃይ እንደዳረገም ነው ያመለከቱት። ቆንጅ ታየ እንዲህ ታቀርበዋለች። ትውልደ ሱዳን አሜሪካዊው ጋዜጠኛ ኢስማኤል ሹክሹክ በአሁኑ ወቅት የሚገኘው ካርቱም ነው። ኢስማኤል ለኒውዮርክ ታይምስ፣ ለሲኤንኤን፣ ለቪኦኤ እና ለአልጀዚራ የእንግሊዝኛ ክፍል ሲዘግብ የቆየ ጋዜጠኛ ሲሆን አሁን ካርቱም ውስጥ የሚኖርበት ህንጻ ከቤተመንግስቱ በጣም ቅርብ ቦታ ላይ እንደሚገኝ

የጀነራል ሐምዴቲ ፈጥኖ ደራሽ ኃይል ወታደሮችን በአካባቢው በብዛት እንደሚታዩ ገልጿል። ከህንፃው በስተ ምስራቅ በኩል የጦር ሰራዊቱ ዋና መስሪያ ቤት እንደሚገኝ የገለጸው ጋዜጠኛው ኢስማኤል ያለነው ውጊያው መሃል ነው ብሏል። ሶልጀርስ አውትሳይድ

ህንጻችን ደጃፍ ላይ ወታደሮች አሉ። ከበስተ ምስራቅ በኩል ደግሞ የጦር ሰራዊቱ ወታደሮች ወደዚህ እየመጡ ነው። እኔ የምኖርበት ጃምሁሪያ ጎዳና ዋናው የካርቱም ውጊያ ከሚካሄድባቸው ቦታዎች አንዱ ነው። ጃማና ዩኒቨርሲቲ ጎዳናዎችም ላይ ከባድ ውጊያ እየተካሄደ ነው። ከበስተ ምስራቃችን በኩል የጦር ሰራዊቱ ዋና መስሪያ ቤት፣ ጥቂት ኪሎ ሜትር ወረድ ብሎ ደግሞ ሪፐብሊካዊው ቤተ መንግስት አለ። የኔ ቤት ለቤተ መንግስቱ ይቀርባል።

ብቻ ውጊያው መሃል ነው ያለነው። ብቅ ብሎ ሁኔታውን አይቶ ለመቅረጽ እንኳን እጅግ አደገኛ እንደሆነ ነው ጋዜጠኛው የተናገረው። በብዛት የሚሰማው የአውቶማቲክ መሳሪያ ተኩስ ነው። ከባድ መሳሪያ የትናንትናው ከባድ ውጊያ ነበር። የተዋጊ ጀቶች እና የታንክ የሚመስል ድምፅ ይሰማ ነበር።

በረንዳ ላይ ብቅ ብሎ ለማየት እንኳ አይቻልም። ምክንያቱም ሕንጻችን ውስጥ ያሉት አልሞ ተኳሾች ፎቶ ለማንሳት የሞከሩ ሰዎችን እንዳስፈራሩ ሰምቻለሁ። ስለዚህ ሁኔታውን በቪዲዮ ለመቅረጽ በጣም ከባድ ነው። የሱዳን የጎዳና ላይ ተቃውሞ መሪዎችን የሚያስተባብረው ኮሚቴ አባል የሆኑት ሙና አልታሂርም ውጊያው ቤተሰቦችን ለከፍተኛ ስቃይ እንደዳረገ ይናገራሉ።

በጣም ያስፈራል። ከልጆቼ፣ ከእህቶቼ፣ ወንድሞቼና ሌሎችም ቤተሰቦቻችን ጋር ነው ያለነው። ያለነው ደቡባዊ ካርቱም ስለሆነ የፈጥኖ ደራሹ ኃይል ካምፕ አቅራቢያችን ነው። ቀንና ሌሊት ተኩስ እንሰማለን። ስለዚህ በጣም በፍርሃት ውስጥ ነን።

እኔ እጄ ላይ ገንዘብ ስለነበረኝ ትላንት ሰፈራችን ያለ ሱቅ ወጥቼ የተወሰነ የሚያስፈልግ ነገር ገዝቻለሁ። ነገር ግን ብዙ ሰው በተለይም በቀን ገቢ የሚተዳደሩ ሰዎች በጣም ከባድ ችግር ላይ ናቸው፤ ምክንያቱም ገንዘብ የላቸውም። ረመዳን ነው አትርሳ። ያው ያለቻቸውን ነገር ይፍጣር ላይ ይቀምሳሉ። ግን ሰው በጣም ከባድ ስቃይ ላይ ነው። እኛም እሩዝ እና ምስር ነው የምንበላው፤ ምክንያቱም መብራት ሊጠፋ ይችላል ብለን ስለምንሰጋ ስጋ ወይም ዶሮ ምናምን አልገዛንም።

ደረቅ ነገር ብቻ ገዝተን ቀቅለን እየበላን ነው። አንዳንዶቹ የትግል ኮሚቴው አባላት በጣም ለተቸገሩ ቤተሰቦች ምግብና ውሃ እንዲሁም የጤና ችግር ላለባቸው የመድኃኒት እርዳታ እያደረጉ መሆናቸውን ለቪኦኤ ገልጸዋል። በራማዳን የጾም ወቅት ለኢፍጣር የሚሆን ምግብ አዘጋጅቶ ውጪ በመውሰድ የማብላት ባህል አለና፣ ይሄ በአሁኑ ወቅት እንዴት እየሆነ ነው ተብለው የተጠየቁት ሙና

እጅግ አደገኛ በመሆኑ ያንን ማድረግ አለመቻሉን ነው የገለጹት። ፈጽሞ ምክንያቱም በጣም አደገኛ ስለሆነ ማንም አይወጣም፣ ሱቅም መሄድ አይቻልም። እዚህ አካባቢ ለሚቀመጡ ሰዎች ምግብ ማስቀመጥም አይቻልም፣ ምክንያቱም ወታደሮች አሉ፣ በር ያንኳኳሉ፣ ወይም ሰብረው ገብተው ምግብም ውሃም ይዘርፋሉ። ስለዚህ በራችንን ዘግተን ነው የምንቀመጠው።

ሱዳናውያን በሁለቱ ወገኖች መካከል እየተካሄደ ያለውን ውጊያ ለማብረድ ምን እያደረጉ ነው? ታላቁን ሙፍቲን ጨምሮ በርካታ የሃይማኖት መሪዎች አሏችሁ እና ሁለቱን ወገኖች በዚህ በራማዳን ወቅት የሚያካሂዱትን ውጊያ እንዲያቆሙ ምን ጥረት እያደረጉ ነው? ለሚለው ጥያቄ ሙና አልታሄር ሲመልሱ ስ

ይሄ የእኛ የሲቪሎቹ ወይም የለውጥ አብዮት ፈላጊዎች ጦርነት አይደለም። እኛ እዚህ ውስጥ ፈጽሞ የለንበትም። ነገር ግን ዋጋ እየከፈልን ያለነው ነው እኛ ነን። ያመፁት ኃይሎችና የጦር ኃይሉ ጦርነት ነው። እኛ ምንም የምናውቀው ነገር የለም። እኛ ሰላማዊ ሰዎች ነን። መሳሪያ አልታጠቅንም። አስከትለውም የእኛ ፍላጎት ሰላም፣ ዲሞክራሲ፣ ሲቪል መንግስት እና

ለሀገራችንም ብልጽግና ነው። እነዚህ ሰዎች የሚዋጉት ሲቪላዊ መንግስት እንዳይመሰረትና ስልጣን ላይ ለመቆየት ስለሚፈልጉ ነው ብለዋል። አራተኛ ቀኑን በያዘው ውጊያ የሞቱት ሰዎች ቁጥር ወደ 270 ማሻቀቡ ተገልጿል።

ቆንጅትንም እንዲሁ ሰፋ ላለው እና በሱዳን ትኩስ ወይም ወቅታዊ ጉዳዮች ላይ ለአተኮረ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁንም የሱዳን ጉዳይ ላይ የሚያተኩር ተከታይ ዘገባ ነው የምናሰማችው።

በሱዳን የሚገኙ የመንግስታቱ ድርጅት የስደተኞች ኮሚሽነር ስር ያሉ ኢትዮጵያውያን ስደተኞች በሱዳን ያለው ግጭት ተባብሶ በመቀጠሉ ከተማውን ለቀው መሄድ አለመቻላቸው ነው ያስታወቁት። ስደተኞቹ ዓለም አቀፉ ማህበረሰብ ፊቱን ወደ እነሱ እንዲመልስም ጠይቀዋል። የደንገረመው ስደተኞቹን አነጋግራ ያሰናዳችውን ዘገባ እንዲት አቀርበዋለች።

ወይዘሮ አስቴር ታሪኩ ካርቱም ውስጥ በስደት መኖር ከጀመሩ አስር አመት አስቆጥሯል። ሁለት ልጆች ነው ይዤ ያለሁት። አንዱ ስድስት አመት ነው፣ አንዱ አስራ ሁለት አመት። ከተማው በጣም ብብቅ ነው ያለ ከተማ። በቃ በአየር ነው የሚደበድቡት። በቃ እንትን የሚመጣን በቃ በጣም የሚያሰራ ነገር ነው። አሁን ቤቱ እንቆልፋለን። ውስጥ ቤት ነው ያለ። ፈርታል ልጆች ከማን ይጨዋሉ? ይህን በሩ ከከፈትኩት ውይ ነው የሚሉት ፈርተው ደንግጠዋይ

ምናምን አይታይም፣ በሻሪያ አይታይም። ሰው የሚባል ሻሪ ላይ የለን። አንድ በጣም ወላ እንኳን አንዳንድ ነገር እንኳን መግዛት አልቻለን። ዝብ ነው ምንም የለን። እንግዲህ አሁን እናያለን። በጣም ነው የሚያስፈራ። መሬት ላይ ቁጭ ብለን በቃ ነው የምናዳምጠው። ወይዘሮ አስቴር ግጭቱ ተባብሶ በመቀጠሉ ከቤት እንደማይወጡና በዚህም የተነሳ ሁለት ልጆቻቸውን የሚመግቡት ነገር እንደሌላቸው ይናገራሉ። ምንም ነገር የለን። እግዚአብሔር ምስጥር። እኔ አፍ ለአፍ ነው ሰው ቤት ተሪኬ የሚኖር ሰው ነበርኩት

ፓርተን አሁን እሷም እንዳትነቂ ያለችኝ ልጆችሽን ይዘሽ ቁጭ በይ ቤት ውስጥ አለች፣ ያው የነበረች

እሷ ነው የምንቀምሰው። እንግዲህ ቀን ውለን ማታ ቀምተን እናድራለን። እንግዲህ አቤት ከሶስት ቀናት በፊት በሱዳን በተፈጠረው ግጭት የሟቾች ቁጥር ከመቶ ሰማኒያ አምስት ማለፉንና ከአንድ ሺ ስምንት መቶ በላይ ሰዎች መጎዳታቸውን የመንግስታቱ ድርጅት ልዩ ልኡክ ቮልከር ፐርቴስ ለጋዜጠኞች አስታውቀዋል። ይሁን እንጂ የሟቾች ቁጥር ከዚህ ሊልቅ እንደሚችልም በየመንገዱ ዳር የወደቁና በግጭቱ ምክንያት ሰዎች ሊያነሷቸው ያልቻሏቸውን አስክሬኖች ጠቅሶ አሶሽየትድ ፕሬስ ዘግቧል። በሱዳን የኦሮሞ ማህበረሰብ የድረት ቅርንጫፍ ኃላፊ የሆኑት

ሰዓት አቶ እያሱ አዶላ በአሁኑ ሰዓት ያለው ሁኔታ

ለደህንነት የሚያሰጋ መሆኑን በመግለጽ በግጭቱ የተጎዱና ህይወታቸው ያለፉ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን እንዳሉም ጠቁመዋል። ጀብራ የሚባል አካባቢ ነው ያለው። በቃ በጣም ከተማ ሴንተር ነው ያለ ነው ከተማ ትኩሱ፣ ምንም አልቆመም፣ እየተኮሱ ነው ያሉት። አየር በእኛ ላይ ነው እንትን የሚለው ትኩሱ፣ እስካሁን አልቆመም። በአብዛኛ ይሄ ኤርፖርት ያለበት አካባቢ ነው። አሁን ውጊያ ያለው በጣም መሀል ከተማ ማለት ቤተ መንግስቱም ከቦ ይዞ፣ በቃ በዛ ዙሪያ ደግሞ ይሄ አስረ ስልሳ አንደኛ መንገድ

የሚባላል ካርቱም ውስጥ እዛ አካባቢ እና እሱ ቀደም የሚባል ይሄ ባሽጋ አብዛኛው ሀበሻ የበዛበት ቦታ አካባቢ ላይ በጣም የመታረፍ ንጣሪ በየቤቱ እየገባ ብዙ ሰው ተጎዷል ቷል አንድ የልቅ አባት ከነሚስቶ በቃ ባል ናምስ በአንድ ላይ ነው የሞቱት። ሌሎቹ ደግሞ አራት በባጃጅ ላይ ተሳፍሮ እየተጠመዱ እያለ ተመትቶ በአንድ ላይ ነው የሞቱት። በእኛ ኮሚኒቲ ውስጥ ያሉት ከኮሚኒቲ ውጭም ያሉት ስማቸውንና

የልጆቹን ስም የሞቱትን በሙሉ በአጠቃላይ ከንድ ስሙ ማቅረብ እንችላለን። አቶ እያሱ አክለውም ትናንት ጠዋት ትምህርት ቤት እንደሄዱ ግጭቱ በመፋፋሙ ምግብና መሰረታዊ ድጋፍ ሳይኖር ትምህርት ቤታቸው ውስጥ የተዘጋባቸው ሕጻናት ከወላጆቻቸው ተለይተው እንደሚገኙም ይገልጻሉ። ሕጻናት አሉ ትምህርት ቤት የተዘጋባቸው አሁን ማዳና ለም የሚባል ትምህርት ቤት በቤተ ክርስቲያንም እዛ ውስጥ ያለችው

ተዘግቶባቸው እስከ ዛሬ አልወጡም። ከመጀመሪያ ቀን ጀምሮ እስከ ዛሬ ተማሪዎቹ በሙሉ አልወጡም። ከእናስ ተማሪዎቹ ማለት ነው። ምግብ ስ የሚወስድላቸው ሰው አለ። ምንም ምግብ የሚያቀርብ ሰው የለም። አሁን እዛ ጋር ምንም በአንድ ሰው መራመድ ይፈራል። ሰው ከቤት ማውጣት ይፈራል። በጣም አውሮፕላን ለው ላይ ነው። ከተማ ላይ ይዞራል።

እነሱ ደግሞ ሌሎቹ በከተማ ውስጥ ተደብቆ አውሮፕላኖች ሲነሳ በቅሎ ይቶክሳሉ። በጣም ከባድ ሁኔታ ነው ያለው። ሄምቲ በመሰኘት የሚታወቁት በጀኔራል ሞሐመድ ሀምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ወታደር ቡድንና በሱዳን የጦር መሪ አብዱልፈታህ አልቡርሃን መካከል ለሀያ አራት ሰዓታት የሚቆይ የተኩስ አቁም እንደሚደረግ

በተለያዩ መገናኛ ብዙኃን ቢነገርም የአሜሪካ ድምጽ በካርቱም ያነጋገራቸው ነዋሪዎች ግን የተኩስ ልውውጡ እየጨመረ መሄዱን አስረድተዋል። አቶ እያሱ በድጋሚ፣ ከዚህም ከተማ ውጡ ተነሱ ተብሏል። አሁን ካለንበት አካባቢ ወደ የምንልበት አናቅም። የሚመለከተው ዩኤን ነው። እስከ ዛሬ ድረስ ዩኤን ምንም የተናገረው ነገር የለም። መንግስት ውጡ እየተባለ ነው። አሁን ከዚህ አካባቢ ለቃችሁ ውጡ እየተባለ ነው። ተኩስ ያሁ አሁንም ራሱ ድምጽ የሚሰማ ነው። በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው ማለት ነው። በሌላ በኩል አቶ ኩመራ ጁራታ በሱዳን

አንገር ጉር የስደተኞች መጠለያ ጣቢያ ውስጥ የሚገኙ ስደተኛ ናቸው። ምንም እንኳን ግጭቱ እነሱ ያሉበት ቦታ ላይ ባይደርስም የሄሊኮፕተሮችና የጦር አውሮፕላኖች ድምጽ መኖራቸው ስጋት ላይ እንደጣላቸው ይገልጻሉ። እስካሁን እኛ ጋር ያለው ሁኔታ በፍራቻ ነው እየተቀመን ያለው ከስቴቱ ትንሽ ረጭ ያለ ቦታ ስለሆነ ከአሁን

ትልቁ ከተማ የሚደረገው አልመጣም። እስካሁን የሆነ ሁሉ ምንደረገም እኛ ኮር ብቻ ነው እንጂ ለእኛ ዋስኛ የሚጠየቅ ሰው የለም።

የአሜሪካ ድምጽ ያነጋገራቸው ስደተኞች እስካሁን ድረስ ከዓለም አቀፉ ቀይ መስቀልም ሆነ ከተባበሩት መንግስታት የደረሳቸው ድጋፍ እንደሌለ በመግለጽ ዓለም አቀፉ ማህበረሰብ ፊቱን እንዲያዞርላቸው ተማጽነዋል። አቶ እያሱ አዶላ ዩኤን ማቶ ምንም ያለ ነገር የለን። የሚበላ የሚጠጣ ነገር ወጥቶ መግዛት አይችም። በዚህ ብዙ ጋኖች እና ኤርትራኖች አሉ እና እነዚህ ከመጀመሪያ ጀምሮ የሚኖር የምኖር ህዝብ ነው።

ኑሮ ሲጀመር ከእጅ ወደ ራሱ የሆነ ኑሮ ነው። በጣም ዝታዝ ነው። እኛ ደግሞ የአለም ህዝብ የተባበሩት መንግስታት እንዲደርሰን እንፈልጋለን። በጣም ብዙ ሰው ተጎድቷል። ብዙ ሰው ከቤት መውጣት አይችልም። ምግብ ራሱ ገዝቶ ማብላት የማይችሉ ብዙ ሰዎች ላሉ እርዳታ ሰው እንዲደርሰን አደራ እንላለን። በጣም ብዙ ሰው ይጎዳል በእንደዚህ አይነት ሁኔታ እና እስካሁን ድረስ ምንም ለዩን ቢሮ ሩ ያደረገ ሰው የለም

ስለዚህ የተባበሩት መንግስታትም ሆነ በውጭ የምኖሩ ኢትዮጵያውያንም እንዲረዱን ጥሪ እንዳያስተላልፉን ሀገሪቱ ያለው መንገድ እንዲከፍቱልን እንዲያደርጉ ጥሪ እንዲያቅርቡልን እንፈልጋለን። ኛ በሱዳን የተፈጠረው ግጭት በሰላም እንዲፈታ አለም አቀፍ ተቋማት ጥረት በማድረግ ላይ ይገኛሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።

ኤደንን ለዘገባው አመሰግናለው። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ደግሞ ከሱዳን ወደ ኢትዮጵያ ጉዳዮች ነው የምናመራው። የአማራ ክልል መንግስት ያደረገውን የሰላም ጥሪ ተቀብለው በትጥቅ የሚካሄድ ትግል ትተው ወደ ሰላማዊ ኑሮ መመለስ መርጠው እርቅ ከፈጸሙ የቅማንት ታጣቂዎች መካከል ከ አንድ መቶ በላይ የሚሆኑቱ መታሰራቸውን አንድ የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ

አባል ለአሜሪካ ድምፅ ገለጡ። የማህበሩ አባል መሆናቸውን በስልክ የተናገሩት አቶ አንዳርጌ ሞላ በሽብር ወንጀል ተጠርጥረዋል በሚል በእስር ላይ የሚገኙ 127 ግለሰቦች የተጠረጠሩበትና የተከሰሱበት ወንጀል አግባብ የሌለው ነው ይላሉ። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌኝ ጣሰው በበኩላቸው የተባሉቱ 122 ሰዎች በቁጥጥር ስር መሆናቸውን ገልጠው እነርሱም

በአካባቢው በነበረው ግጭት ከባድ ወንጀል በመፈጸም ተጠርጥረው ነው የታሰሩት ነው የሚሉት። በአካባቢው እንደሚኖሩ የነገሩን አንድ ሌላ የሀገር ሽማግሌ በበኩላቸው እርቀ ሰላሙ ከወረደ በኋላ በአካባቢው ሰላም መስፈኑና ሁለቱ ሕዝቦች ገበያም ሆነ ለቅሶ በጋራ እየዋሉ እንደሚገኙ ተናግረዋል። ለዝርዝሩ ፀሐይ

የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ አባል አቶ አንዳርጌ ሞላ የአማራ ክልል መንግስት ያቀረበውን እርቀ ሰላም ተቀብለው የትጥቅ ትግልን በመተው ወደ ከተማ ከገቡት አራት መቶ ሰላሳ ሰባት ግለሰቦች መካከል አንድ መቶ ሃያ ሰባቱ በአሸባሪነትና መሰል ከባድ ወንጀሎች መከሰሳቸው አግባብ አይደለም ብለዋል።

ስህተት ናቸው። ሊያስተካክል ይችላል። ህዳይ ህጋዊ ሆኖ ይቀጥላል። ህገወጥም ህጋዊ ሆኖ ይቀጥልልኝ እስከ ሙሉ ትጋቸው የታጠቀውን ያሳጠቀውን ተብሎ ነው እንግዲህ የገባው ያው ተገባ በኋላ ያው የተወሰነውን ለቆ ምንም መሳሪያ የተባለ ሙሉ በሙሉ ከሙሉት ውስጥ ያው እንዳላፍኖ እንዳስቀረና ለመቶ ሀያ ሰባት ነው የሚሆኑትን የቅማንት አስመላሽ ኮሚቴ የተለያየ ሽብር ፈጣሪ ሊሆን በማለት በመፈረጅ

ታብሮ ይገኛሉ በየወረዳውና በፈልጋ ወረዳ፣ በመቀማ ወረዳ፣ በበላያማጭ ወረዳ እንዲሁም በጎንደር

መንግስት የወረዳ አመራር እንግዲህ ይችላል። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በምዕራብና በማዕከላዊ ጎንደር ዞኖች በተለያዩ ጊዜያት ልዩ ልዩ ጥያቄዎችን በማንሳት ግጭት ሲያስነሱ የነበሩና በፍርሃት ሸሽተው ጫካ ገብተው የነበሩ ከአንድ ሺ ስልሳ ሁለት በላይ ታጣቂዎችንና ግለሰቦችን ወደ ሰላማዊ ህይወት መመለሳቸውን ተናግረዋል።

ለዚህም መቶ ያህሉ በግጭቱ ወቅት ከባድ ወንጀል ፈጽመዋል ተብለው የተጠረጠሩ ሲሆኑ በህግ ጥላ ስር ሆነው ጉዳያቸው እየታየ ነው ብለዋል። የቅማንት ማህበረሰብ ህዝብ በባለቤትነት ከግጭት ያገኘው ትርፍ የለ። በአማራ በኩልም በኩል በተመሳሳይ መንገድ በሰላም የሚገቡትን ወገኖች እጃቸውን ለመንግስት እንዲሰጡ በምክክር በሽማግሌዎች በዛ ሰላም ካውንስል ባል ነው እነዚህ ነገሮች ወደታች ወረዱ። በዚህ መንገድ ከ1062 በላይ

ወገኖች በሁለት ዙር ወደ ሰላማዊ ሁኔታው እንዲገቡ ጥፋት ካለባቸው በተለይ የግድያ፣ የአስገድዶ መድፈር በዜጎቻችን አብሮነት ላይ ተቃርኖ የሚፈጥር ነገር ያለባቸው ግለሰቦች መንግስት በጥፋታቸው ተጸጽተው ፍርድም ሰጣቸው ይቅርታ ማላቸው ወደ ህግ እንዲገቡ

መለስተኛ ጥፋት የነበራቸው ሰዎች ደግሞ የዘረፉት የቀሙት ግለሰብ ካለ ተወያይተው የሰላም ካውንስል አማካኝነት ሀብትና ንብረት በመመለስ ይቅርታ በመጠየቅ ወደ ማህበረሰቡ እንዲቀላቀሉ የማድረግ ስራ ነው የተሰራ። ሶስት መቶ በላይ እርቀ ሰላም ተፈጽሟል። ከመቶ እስከ መቶ ሀያ ሰላሳ አካባቢ የሚደርሱት ምዕራብ ጎንደር እና ማዕከላዊ ጎንደር፣ ጎንደር ከተማም ጭልጋም በአራት በአምስት ቀጠናዎች ላይ እንደ ኬዛቸው

ክብደት እና የእርቅ ሰላም ማፈጻጸማቸው ጉዳይ ተቃርኖ መኖር ጋር ተያይዞ ወደ ሕግ የሚገቡበት ሁኔታ የተፈጠረበት መንገድ አለ።

ቀዮቹ ወደ ማህበረሰቡ ተቀላቀሉ። ለሰላሙ መሳካት የሀገር ሽማግሌዎች የሃይማኖት አባቶችና የክልሉ መንግስት ትልቅ ድርሻ እንደነበራቸው አውስተዋል። በእርቀ ሰላም ስምምነቱ ላይ የሀገር ሽማግሌን በመወከል መሳተፋቸውን የሚናገሩት አቶ ሰጠኝ ዘነበ ቸኮል ከስምምነቱ በኋላ አካባቢው ሙሉ በሙሉ ቀድሞ ወደነበረበት ሰላሙ መመለሱን አመልክተዋል።

ርድ በተቻለ መንገድ ባለን ውቀት አንተን ተው ሰው ቅማንትንም ሰው አማራንም ተው ሰው ፖለቲካ ነው ሰው እያልኩ ገልጋይ የአገር ሽማግሌ ነኝ። በመንግስትም በሀገር ሽማግሌም ሀገሪቱ ወደ ነበረችው ተመልሳ ዛሬ ሁሉም ማህበረሰብ በአንድ እያለማ በአንድ እየሄደ ሁሉም ለልማት ቁሞ ነው ያለው።

የተለያዩ ግለሰቦች ወደ ውጭ ወደዛ የወጡትንም ደግሞ መንግስት መረጋ አድርጎ ወደ ምረት ገብተው አሁን ያለው ሁኔታ በጣም ሰላም ነው። በጣም ሰላም ነው። ደስ ይላል። አንተ አማራ አንተ ቅማንት የሚባባል ነገር አቁሙ። አሁን ሁሉም በአንድ ገበያ

ሁሉም በአንድ መንደር፣ ሁሉም በአንድ ለቅሶ፣ በአንድ ሰርግ፣ በተለያየ ነገር አብሮ እየዋለ ነው ያለው አሁንና፣ ያን ያሳለፈ ጌታ በጣም ክብር ምስጋና የሆነው። አቶ ሰጠኝ አክለው በአካባቢው በግለሰብ ደረጃ አልፎ አልፎ ከሚደረግ ዝርፊያ በቀር እንደ ቀድሞ በተደራጀ መንገድ የሚደረግ የሰላም መደፍረስ የለም ብለዋል። ቤት ቀን መኪናውን በነጣ እየተጓዘ ነው ያለ። መንገዱ አሁን የልማት መንገድ የልማት ቦታ ነው ሆኖ ያለ እንጂ የዘጋ ጥንተኛ ምናምን አሁን የለም።

አራሾችን በስተር የተመሩት መሬታቸውን ጥለው ወደ ላይ እንደወጡ ናቸው። እነሱ ወርደው በትክክል ወደ ቦታቸው ወደ መሬታቸው ገብተው ለመስራት ገና ናቸው እንጂ ሌላው ሁሉ ሰላም ነው አሁን።

በምዕራብና በማዕከላዊ ጎንደር ዞኖች የሚኖሩ የአማራና የቅማንት ብሔረሰብ በተለያዩ ጊዜያት ግጭት ውስጥ ገብተው እንደነበርና ግጭቱን ተከትሎ የበርካታ ሰዎች ሕይወት መጥፋቱንና ንብረት መውደሙን መዘገባችን ይታወሳል። በአሁኑ ሰዓት በአካባቢው ከሚስተዋለው የሰላም ሁኔታ የተነሳ ታላላቅ የስፖርት ውድድሮችን ማካሄድ እንደተቻለ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌኝ ጣሰው

አስታውቀዋል። አያይዘው በተደጋጋሚ ሲዘጋ የነበረው ሱዳንና ኢትዮጵያን የሚያገናኘው የመተማ ገላባት መንገድም ነጻ እንቅስቃሴ እየተካሄደበት እንደሆነ አክለው ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።

አስቴር ምስጋናውን አመሰግናለሁ። ቀደም ብዬ ሳስተዋውቅ ፀሐይ ብዬ ነበር፣ ይቅርታ ጠይቃለሁ። አስቴርናት ዘገባውን ያቀረበችልን ወደ ተከታዩ ርዕስ ስናልፍ ጋዜጠኞችን አላግባብ እያሰሩ ማቆየት ፍጹም ተቀባይነት እንደሌለው በመግለጽ የኢትዮጵያ የብዙሀን መገናኛ ምክር ቤት አሳሰበ። ጋዜጠኞች ከህግ ውጭ አግባብ ውጭ ተይዘው እየታሰሩና የሚሰሩባቸው ተቋማትም ያለ ፍርድ ቤት ትዕዛዝ

ብርበራ እየተደረገባቸው መሆኑን ነው ያመለከተው። ምክር ቤቱ ሰሞኑን ባወጣው በዚህ መግለጫ ለፖሊስ ተጨማሪ የምርመራ ጊዜ በመፍቀድ ጋዜጠኞችን ማሰርና በምንም አይነት መለኪያ ተቀባይነት የሌለው ነው ብለዋል። ከሕግ አግባብ ውጪ ታስረዋል ያላቸውን ጋዜጠኞችም እንዲፈቱ ጠይቋል። መግለጫው አስመልክቶም ለአሜሪካ ድምፅ አስተያየት የሰጡት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ጋዜጠኞች እየታሰሩበት ያለው መንገድ ከብዙሀን መገናኛ አዋጁ ጋር

በተቃርኖ የሚቆም ወይም የሚጻረር ነው ሲሉ ገልጠዋል። ገብረ ሚካኤል ገብረ መድህን ነው የተከታተለው። ሐሳብን በነጻነት የመግለጽ መብት እንዲከበር የፍትሕ ሥርዓቱ በብዙሃን መገናኛ አዋጁ ድንጋጌዎች መሠረት ሊመራ እንደሚገባው የኢትዮጵያ መገናኛ ብዙሃን ምክር ቤት በመግለጫው ጠይቋል። ከቅርብ ጊዜ ወዲህ በልዩ ልዩ ብዙሃን መገናኛዎች ውስጥ የሚሰሩ ጋዜጠኞች ከሕግ አግባብ ውጪ እየተያዙ እንደሆነ ያመለከተው መግለጫው

በብዙሃን መገናኛ ተቋማቱም ላይ ያለ ፍርድ ቤት ትዕዛዝ የብርበራ ድርጊት እየተፈጸመባቸው እንደሆነ ተገንዝበናል ብለዋል የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ። ይህን አስመልክቶ ለተቋማቸው የቀረቡ ሪፖርቶች መኖራቸውንም ለአሜሪካ ድምፅ ገልጿል። ካለፈው አንድ ወር ወደዚህ እንግዲህ አንዳንድ መገናኛ ብዙሃን ከሕግ አግባብ ውጪ ፍርድ ቤት የማዘዣ ወረቀት ሳይያዝ

ብርበራ የተከናወነባቸው ሁኔታዎች እንዳሉ ተመልክተናል። አሁን በቅርቡ ደግሞ ባለፉት ሁለት ሳምንታት ውስጥ ቁጥራቸው ወደ ስምንት የሚጠጉ ጋዜጠኞች መታሰራቸውን የኢትዮጵያ ሰብአዊ መብት ኮሚሽንም በስም ጠቅሶ በይፋ አውጥቶታል እና አንዳንዶቹ ደግሞ የተያዙበት መንገድ ደግሞ ስትመለከት ሰብአዊ ክብራቸውን በሚነካ ስለመሆኑ ጥቆማዎች አሉ እና ይህ ሁሉ ተገቢ አይደለም የሚል እምነት ያለን የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ

በዚህ ወር ውስጥ የታሰሩ ናቸው ያላቸውን የዩትዩብ ብዙሃን መገናኛ ባለሙያዎች በስማቸው ዘርዝሯል። ዳዊት በጋሻው፣ ገነት አስማማው፣ አራጋው ሲሳይ፣ ቴዎድሮስ አስፋው፣ ጌትነት አሻግሬ፣ በየነ ወልዴ፣ ሰናይት አያሌው፣ ሳሙኤል አሰፋ እንዲሁም በማኅበረሰብ አንቂነትና በብዙሃን መገናኛ ሥራዎች የምትታወቀው መስከረም አበራ በእስር ላይ እንደሚገኙ ኮሚሽኑ ጠቅሷል።

ይኸው ባለሙያዎችን የማሰር ድርጊት ከብዙሃን መገናኛ አዋጁ ጋር እንደሚጻረር አቶ ታምራት ኃይሉ ይናገራሉ። አዋጁ ደግሞ ምን ይላል? ጋዜጠኞች ስራቸው ላይ እያሉ ነው ክሱ ተመስርቶ አቤታቸው የሚሰማው ይላል እንጂ እነሱን እስር ቤት አስቀምጦ ስራቸውን አስተጓጉሎ እንደገና ደግሞ የምርመራ ጊዜ ተጨማሪ መፈቀድ የለበትም እና በመገናኛ ብዙሀን አማካኝነት የተፈጸመ ወንጀል አለ ተብሎ ከታሰበ ምርመራው ተከናውኖ በቀጥታ

ፍርድ ቤት የሚቀርብ ነው ብሏል። ይኸውም ደግሞ በቀረበ በአንድ ወር ውስጥ እልባት ማግኘት አለበት። ምክንያቱም ምንድን ነው ጋዜጠኞችን አስሮ በማንገላታት መገናኛ ብዙሀኑ እንዲዘጉ የማድረግ አዝማሚያዎች ባለፉት ዓመታት በተደጋጋሚ ታይቷል እና በአንድ ወር ጊዜ ውስጥ እንደው ስተሰርተዋል ተብሎ እንኳ ከታሰበ በአንድ ወር ጊዜ ውስጥ ፍርድ ቤት እልባት መስጠት አለበት ነው የሚለው። ስለዚህ አሁን ግን ይሄ እየተደረገ አይደለም። ሕግ አውጪውም ይሄንን መጠየቅ ይኖርበታል። የብዙሀን መገናኛ አዋጁ ከጋዜጠኝነት ስራው ጋር በተያያዘ የተጠረጠረ ማንኛውም ሰው

የተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ሕግ አማካኝነት ለፍርድ ቤት መቅረብ እንዳለበት ይደነግጋል። ሆኖም ይህ ድንጋጌ በፍትህ አካላት በተደጋጋሚ መጣሱን መግለጫው ይናገራል። ይህ ደግሞ የዘርፉ ባለሙያዎች በነፃነት እንዳይሰሩ የሚያደርግ እንደሆነ አቶ ታምራት ኃይሉ አስረድተዋል። ጋዜጠኞቹ መደበኛ ስራቸውን በሚሰሩበት ጊዜ ነው ተጠርጣሪ ሆነው እየተያዙ ያሉት። የሚያዙበትን መንገድ ደግሞ እንዳይስር እንደ ስንመለከት ያው የወጡ ድምፆችም አሉ

ሌሎች በስራ ላይ ያሉ ጋዜጠኞች ትልቅ ስጋት ላይ ይወርቃሉ። ትልቅ መሸማቀቅ ውስጥ ይወርቃሉ እና የመገናኛ ብዙሀን ምህዳሩን እንዳለ እያጠበበው ይመጣል። ቢቀርብኝ እስከዚህ ሙያ ቦታ ወደሚል ነው የሚሄዱት። ጋዜጠኞች ብቻ ሳይሆኑ ሀሳብ የሰጡ ሰዎች ሁሉ ተመሳሳይ አይነት ጉዳት እየደረሰባቸው እንዳለ ይሰማል እና ይህ ሁሉ በድምር ውስጥ ስትመለከተው ሀሳብ በነጻነት የመግለጽ መብት ተብሎ በህገ መንግስቱ አንቀጽ ሀያ ዘጠኝ ላይ በስፋት እንዲተረጎሙ የሚገባው መብት

በተለያየ መንገድ እየተሸራረፈ ነው ያለው። ላለፉት አራት ዓመታት በፍትህ ስርዓቱ ላይ ልዩ ልዩ ማሻሻያዎች መደረጋቸውን የምክር ቤቱ መግለጫ አውስቷል። ጋዜጠኞችን በተመለከተ ከህግ አግባብ ውጭ የሚፈጸሙ ህገ ወጥ ድርጊቶችን ማስቀረት ያለመቻሉ ግን ምክር ቤታችንን በእጅጉ ያሳስበዋል በማለት ቅሬታውን ገልጿል። የፍትሕ ስርዓቱ አማራጭ መንገዶችን በመጠቀም በህገ መንግስቱ የተረጋገጠውን ሐሳብን በነጻነት የመግለጽ መብት ሊያስከብር እንደሚገባም ያሳስባል።

በጋዜጠኞች የሚፈጸሙ ጥፋቶች ካሉ እነርሱን ለማረም መንግስት ከምክር ቤቱ ጋር አብሮ እንዲሰራ አቶ ታምራት ኃይሉ ጠይቋል። ጋዜጠኞች በሰሩት ስራ ጥፋት ከሰሩ መጠየቅ ይኖርባቸዋል። ለዚሁ ተብሎ የኢትዮጵያ መገናኛ ብዙኃን ምክር ቤት ያቋቋመው የእርስ በርስ የግልግል ተቋም አለ። ጋዜጠኞች በስራቸው አጋጣሚ ህግ ተላልፈዋል ተብሎ ሲታሰብ አቤቱታው ለዚህ የግልግል ተቋም ይቀርባል እና እዛ ቀርቦ ስህተት ካለ የሚታረምበት ሂደት አለ።

በእኛ በኩል የሚፈቱ ብዙ ነገሮች አሉ። እርግጥ የማይፈቱ ሆነው ከተገኙ ግን ወደ መደበኛ ፍርድ ቤት ይሄዳል ጉዳዩ። መንግስት ይሄኛውን አማራጭ የፍትህ ስርዓቱን እንዲጠቀም ነው እኛም ጥሪ የምናቀርበው። ጋዜጠኞች የተከሰሱበትን ጉዳይ በስራ ገበታቸው ላይ ሆነው መከታተል እንዳይችሉ ለፖሊስ ተጨማሪ የምርመራ ጊዜ እየተፈቀደ በእስር እንዲቆዩ ማድረግ በምንም መለኪያ ተቀባይነት የለውም ያለው የምክር ቤቱ መግለጫ ከህግ አግባብ ውጪ የታሰሩ ጋዜጠኞች እንዲፈቱ ጠይቋል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰሞኑ ባወጣው መግለጫም በብዙሃን መገናኛ ጥፋት የተጠረጠሩ ታሳሪዎች በሙሉ ያለምንም ቅድመ ሁኔታ ከእስር ሊለቀቁ እንደሚገባ አሳስበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በበኩሉ ስለታሰሩት ጋዜጠኞች በቀጥታ ያለው ነገር ባይኖርም አንዳንድ የብዙሃን መገናኛ ባለሙያዎችንና ተቋማትን በሥነ ምግባር ጉድለትና በሁከት አነሳሽነት ይወነጅላል ሐሰተኛ መረጃና የጥላቻ ንግግር በማሰራጨት

የሕዝብን ሰላም ለማወክ የሚሰሩ ብዙሃን መገናኛዎች ከድርጊታቸው ሊታቀቡ እንደሚገባም አስጠንቅቋል። የባለሥልጣን መስሪያ ቤቱ ዋና ዳይሬክተር አቶ መሐመድ እድሪስ ለኢትዮጵያ ዜና አገልግሎት ሲናገሩ መንግሥት የብዙሃን መገናኛ ነፃነትን ለማስፋት የብዙሃን መገናኛ አዋጅ ከማውጣት ጀምሮ ልዩ ልዩ ሕጎች እንዲሻሻሉ ማድረጉን አስገንዝበዋል።

በአሁኑ ወቅት የበይነ መረብና ማህበራዊ መገናኛ ዘዴዎች የስርጭት አድማስ እያደገ መምጣቱን ተከትሎ ግን ሐሰተኛ መረጃና የጥላቻ ንግግር በማሰራጨት የህዝብን ሰላም የሚያውኩ አካላት ተበራክተዋል ብለዋል። ዋና ዳይሬክተሩ የእነዚህ አካላት ዓላማም የዜጎችን የአብሮነት እሴት መናድ ነው በማለት ከሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ።

አመሰግናለሁ ገብረ ሚካኤል። ክቡራትና ክቡራን ወደ ተከታዩ ርዕስ ስናልፍ በመቀሌ ሁለተኛው ታላቅ የጎዳና ላይ ኢፍጣር ስነ ስርዓት መከናወኑን ይመለከታል።

ትላንት ሰኞ ሚያዝያ 9 2015 ዓ ም በመቅሌ ከተማ የሰማዕታት ጎዳና ከተባለው ስፍራ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት ታላቅ የጎዳና ላይ እፍጣር ስነ ስርዓት ተከናውነዋል። ይህን ማካሄድ የቻልነው ሰላም በመስፈኑ ነው ያሉት የመርሃ ግብሩ ተሳታፊዎች አማኞች፣ ተጠናክሮ ሊቀጥል ይገባል ሲሉም አጽንኦት ሰጥተው ጠይቀዋል። ሙልቂጣ አስበሃ ተከታትሎታል።

በዚሁ መርሃ ግብር ላይ ያገኘኋቸው አቶ አህመድ መሐመድ ሞቶላ ከፌዴራሉ መንግስት ጋር የሰላም ስምምነት ላይ ተደርሶ ሰላም በመስፈኑ በአደባባይ ተሰብስበን ማፍጠር ችለናል ሲሉ ተናግረዋል። ይህን ያገኘ ነው ሰላምን ጭላንጭል በማየታችን ነው እና ይህን ሰላምን ጠንክሮ እንዲቀጥል በሁሉም በፌዴራልም

በክልላችንም ያለው ወደ ኋላ እንዳንመለስ የሁላችንም ድርሻ ስላለን እና ሁላችንም ይህች ሰላም ወደ ኋላ እንዳንመለስ ጠንክረን እንድንሰራ

በእስልምና እምነት ታላቅ ቦታ የሚሰጠውና በወርሃ ረመዳን የሚከናወነው ይኸው የጎዳና ላይ ኢፍጣር ስነ ስርዓት በመቀለ ከተማ ሲካሄድ የአሁኑ ለሁለተኛ ጊዜ መሆኑ ተገልጿል። ፎዚያ ስዒድ የተባለች የስነ ስርዓቱ ታዳሚ ደስ ይላል በጣም ከበፊት አሁን ደስ ይላል። ሁላችን ተሰብስበን እያከበርን ነው እና አልሐምዱሊላ ደስ ይላል በጣም። ባለፈው ዓመት ምንም አልነበረንም። ምን በላው ምን ጠጣሙ እንኳን አልነበረንም። ያው አሁን ደግሞ አልሐምዱሊላ የምንበላው አግኝተኝ

ሙስሊም ወንድሞቻችን ጋር ተካፍለን እያፈጠር እንገኛለን እና አልሐምዱሊላህ። ሼክ ስዒድ ሁሴን የተባሉ የመርሃ ግብሩ ታዳሚ በኢፍጣር ስነ ሥርዓቱ በመሳተፋቸው መደሰታቸውን ተናግረው

አቅመ ደካሞችን ለመርዳትም የማነሳሳት አርአያነት ያለው ነው ሲሉ ገልጸዋል። እኔ በጣም ወላሂ ከመጠን በላይ ደሰኛ ነኝ። ለዚህ ፕሮግራም ለማሳካት ያደረጉት ሁሉ ምስጋና ልዩ ነውና ቀጥሉበት። ማፍጠር ያለ እዚህ አፍጥረዋል። አሁን ሁሉም ሰው አለው። በተለይ ባለፈው ጊዜ የተጎዳ ህዝብ ነው

ይህንን በዚህ እንደዚህ ሆኖ ማለፉ ትልቅ ተስፋ ነው። በቃኛ ያለ በአትላንቱ የመቀለ የጎዳና የኢፍጣር ስነ ስርአት ዝግጅት ሌሎች አማንያንም መደገፋቸውን ያመለከቱት መምህር ሐሰን ኑር ሕሴን መርሃ ግብሩ በሰላምና በስርአቱ እንዲከናወን የክርስትና እምነት ተከታዮችም አጋዥ ሆነው መሳተፋቸውን አድንቀዋል። ፕሮግራሙ እንደምታየው ክርስቲያንም እስላም እየተባበረ ነው። ሁሉም በአካባቢው የሚገኙ የክርስቲያን ወንድሞቻችንም

በድምቀት እንዲከበር የራሳቸውን ትብብር እያደረጉ ነው። ክልላችን አስተማማኝ የሆነ ሰላም እየሰፈነ እንደሆነ እና ቀጣዩም ደግሞ ከማንኛውም ህዝብ ጋር አብረን የምንኖር በሰላም ለልማት የምንቀሳቀስ የጦርነት አባዜ የጦርነት ትግል አቁሞ በቀጣዩ የበልማት እንቅስቃሴ ላይ በልማት ትግል ላይ ከሁሉም

ህዝባችን ጋር አብረን የምንሰራ መሆናችንን የሚያረጋግጽ መድረክ ነው። በኢፍጣር ስነ ስርዓቱ ወቅት የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዚደንት ሼክ አደም አብደልቃድር ጆሃር ባስተላለፉት አባታዊ መልእክት በአሁኑ ጊዜ ሰላም ሰፍኗል፣ ወደፊት እንጂ ወደኋላ ዙረን ልናይ አይገባም ብለዋል። የእስልምና እምነት በሚያዘው መሰረትም ለአቅመ ደካሞች ማገዝ እንደሚያስፈልግ ሼክ አደም አክለው አሳስበዋል። ሓለፈ ፋይሊ ይዕፀ

ያለፈው ፋይል ይዘጋል እንጂ አይወራም። ያለፈውን ነገር ካወራ ነው በቀጣይ የምንሠራውን ስለሚያደናቅፈን ትርጉም አይኖረውም። በራሳችን በኩል ለወደፊቱ ምንድን ነው መሥራት የሚጠበቅብን፣ በዚህ የሰላም ጊዜ ጊዜያዊ አስተዳደሩንስ ማገዝ ያለብን ነገር ምንድን ነው የሚሉትን ጥያቄዎች ማንሳትና ተገቢ ምላሽ መስጠት ይገባናል። እስኪ አምና በዚህ ጊዜ የት እንደነበርን እናስታውስ። እንኳን በአደባባይ እንዲህ ተሰባስበን ልናፈጥር ቀርቶ

የነበረው ችግር የሚዘነጋ አይደለም። በዚህ በወርሃ ረመዳን የሚበላ የሌላቸው ወገኖቻችንን ስንዘይራቸው እኛ እንደ ተደሰት ነው እነርሱም ይደሰታሉ። አሁን የተገኘው ሰላም በብዙ መከራ የተገኘ ነውና ልንጠብቀው ይገባል። በዚሁ የጎዳና ላይ ኢፍጣር ስነ ስርዓት የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ተሳትፈዋል። ለአሜሪካ ድምፅ ሙልጌታ አጽብሃም እመቐለም

አመሰግናለሁ ሙሉጌታ። የመጨረሻው ዘገባ ወደ ዩናይት ስቴትስ ተሰደው ለመጡ ብዙዎች የትውልድ አገሮቻቸውን መርዳት በሕይወታቸው ትልቅ ስፍራ ከሚሰጧቸው ቁም ነገሮች አንዱ ነው። በቅርቡም በምስራቅ አፍሪቃ የመጡ ወገኖች የተሰባሰቡበት አንድ ቡድን በትውልድ አገሮቻቸው ያሉ ወገኖቻቸውን ለመርዳት በሚቻልበት መንገድ ላይ ተወያይተዋል። አብዱላዚዝ ዑስማን ያጠናቀረውን ዘገባ እንደሚከትለው አቀርበዋለሁ

በተባበሩት መንግስታት ድርጅት የስደት ተመላሾች ጉዳይ ተከታታይ ተቋም ባዘጋጀውና ለሁለት ቀናት የተካሄደ ስነ ስርዓት በዩናይት ስቴትስ የሚገኙ የተለያዩ የምስራቅ አፍሪካ ሀገራት አምባሳደሮችና በውጭ ሀገር የሚኖሩ ወገኖች፣ የማህበረሰብ መሪዎች በትውልድ ሀገሮቻቸው የኢኮኖሚ እድገት ላይ የበኩላቸውን አስተዋጽኦ ማበርከት በሚያስችሏቸው መንገዶች ዙሪያ ተወያይተዋል።

ከተናጋሪዎቹ አንዷ በዩናይትድ ስቴትስ የኡጋንዳ አምባሳደር ሮቢ ካኮንጌ ናቸው። በእርግጥም በንቃት ተሳትፏችንን መቀጠላችን በጣም አስፈላጊው ጉዳይ ነው። ምክንያቱም በዚያ ተሳትፎ ነው የማህበራዊ ግንኙነቶችን መፍጠር፣ የአማካሪነት ወይም የመንገድ አመላካች ሚና መጫወት የምንችለው

ከሁሉም በላይ ግን የዝች ሀገር ዜጋ የመሆንን ሚና መረዳት የምትጀምርበትና ለመጣህበትም ሀገር የምትሆንበት መንገድ የሚፈጠረው። የሜሪላንድ ዩኒቨርስቲው የፋይናንስ መምህር ፕሮፌሰር ለማ ወልደሰንበትም ጉዳዩ ወደ ሀገር ቤት ገንዘብ ከመላክ ያለፈ ነው ይላሉ።

እኛ በውጭ አገር የምንኖር ወገኖች አገሮቻችንን ወይም ክልሉን ትተን ብንመጣም አገሮቻችን ወይም ክልላችን ግን ከእኛ ውስጥ አልወጣም። በመሆኑም ይሄ የድርሻችንን መልሰን መስጠት የምንችልበት አጋጣሚ ነው። መልሶ የሚሰጠውም ገንዘብ ብቻ አይደለም። ይልቁንም የአቅም ግንባታ፣ የቴክኒክ ድጋፍና ተሰባስበን የመጣንባቸውን አገሮች በማልማት ኑሯቸውን ማሻሻል በሚችሉበት መንገድ ላይ ሁነኛ ተጽዕኖ በማሳደር ጭምር ነው።

ከተሳታፊዎቹ አብዛኞቹ እንደሚሉትም አንዱ ለስኬት የሚያበቃው መንገድ በትውልድ አገሮቻቸው ላሉት ሠራተኞች ሥራቸውና ቀጣሪዎቻቸው የሚፈልጓቸውን አይነት ክህሎቶች እንዲካኑ ማገዝ ነው ብለው ያምናሉ። በኢንዲያና ዩኒቨርስቲ የማኅበረሰብ አባልነት

የተለያዩ መሰረት ያሏቸውን ወገኖች የመቀበልና የአካታችነት እሳቤን የሚያጎለብት ክፍለ ትምህርት ተባባሪ ዲን ጀረኖ ሮቲች ለመጡበት ማህበረሰብ የሚችሉትን ለመስጠት በየጊዜው ወደ አገራቸው በመጓዝ ከሚያገለግሉ በውጭ ሀገር የሚኖሩ የኬንያ ተወላጆች አንዷ ናቸው።

ሮቲች የኬንያ ተማሪዎች ዳያስፖራ ፋውንዴሽን በተባለው ቡድን መስራችነታቸው ድርጅታቸው በውጭ አገራት የሚኖሩ መምህራንን ወደ ኬንያ በመመለስ ከኬንያ ዩኒቨርስቲዎች ጋር በመስራት የድኅረ ምረቃ ተማሪዎችን በማስተማርና አማካሪ በመሆን እንዲሁም በስርዓተ ትምህርት ቀረጻ እንደሚያግዝ አስረድተዋል። ይሁን እንጂ ይህን መሰሉ ጥረት ታዲያ ሁልጊዜም ቀላል ነው ማለት አይደለም ይላሉ

በተለይ በአመራር ቦታ ላይ ያሉት የእነሱን ቦታ መውሰድ ትፈልግ ይመስል በትልቅ ጥርጣሬ ያዩሃል። ያኔም እኔ የለም፣ እኔ እዚህ የመጣሁት ለመርዳት ፈልጌ ብቻ ነው ከውጭ ያለውን የመሰሉ እድሎች ስላየሁና ላበረታታችሁ ፈልጌ ብቻ ነው።

ዓለም አቀፉ የስደተኞች ድርጅት አይኦኤም በያዝነው ዓመት ውስጥ ይጸድቃል ተብሎ የሚጠበቀውን የሶማሊያ መንግሥት ብሔራዊ የዳያስፖራ ፖሊሲ ቀረጻ ሲያግዝ ቆይቷል። ፖሊሲ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓውያን የዘመን አቆጣጠር ህዳር 2 2022 ዓ.ም የተደረሰው የሰላም ስምምነት በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውንና አሰቃቂ ጉዳት ላደረሰው ግጭት ማብቂያ አበጅቷል።

አሁን ኢትዮጵያ በግጭቱ የተሳተፉት ሁሉም ወገኖች ግፍ ከፈጸሙበት የከፋ ጦርነት እየወጣች ነው ሲል ይንደረደራል። በሰሜን ኢትዮጵያ በህዝብ ላይ የደረሰው ስቃይ እውቅና ሊሰጠው ይገባል በሚል የሰፈረው የዕለቱ ርዕሰ አንቀጽ ከዚህ ስምምነት ላይ በመድረሳቸውና በአተገባበሩ ላይ የተገኘውን ጉልህ መሻሻል አስመልክቶ

ሁለቱንም ወገኖች አመሰግናቸዋለሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ያወሳው ርዕስ አንቀጽ፣ ሆኖም ለዘላቂ ሰላም ጥርጊያ ለማበጀት በሁሉም አካላት የተፈጸመው ግፍ እውቅና ሊሰጠው ይገባል። በተጨማሪም ተጠያቂነት መኖር ከእርቅ ጋር እውን መሆን አለበት ብለዋል።

የውጭ ጉዳይ ሚኒስቴር ጉዳዩን በሚመለከቱ ህጎችና እውነታ ላይ ጥንቃቄ ያለው ማጣራት ካደረገ በኋላ የኢትዮጵያ ብሔራዊ መከላከያ ሰራዊት አባላት፣ የኤርትራ መከላከያ ሰራዊት፣ የህወሓት ሰራዊትና የአማራ ኃይሎች በሰሜን ኢትዮጵያ ግጭት የጦር ወንጀል ስለመፈጸማቸው ከድምዳሜ ላይ ደርሻለሁ። የኢትዮጵያ ብሔራዊ መከላከያ ሰራዊት አባላት፣ የኤርትራ መከላከያ ሰራዊትና የአማራ ኃይሎች ነፍስ የማጥፋት በደል፣ አስገድዶ መድፈርና ሌሎች ጾታዊ ጥቃቶች

እንዲሁም ማሳደድን ጨምሮ በስብዕና ላይ የሚፈጸሙ ወንጀሎችን አድርሰዋል። የአማራ ኃይል አባላት ምዕራብ ትግራይ ውስጥ በትግራይ ተወላጆች ላይ በፈጸሙት ድርጊት የመፈናቀል ወይንም አስገድዶ ወደ ሌሎች አካባቢዎች የማዛወር ወንጀልና የዘር ማጽዳት ወንጀል ፈጽመዋል።

ብሊንከን አክለውም ግጭቱን ለማቆም ስምምነት የተስማሙት ወገኖች ለተፈጸመው ግፍና ለተከተለው አስከፊ ውድመት እውቅና ለመስጠት ያደረጉትን ቁርጠኝነት በደስታ እንቀበላለን ብለዋል። የኢትዮጵያ መንግሥት በስኬታማ ተሞክሮዎች ላይ የተመሰረተ የሽግግር ፍትህ አማራጮችን የተመለከተ ዝርዝር እቅድ

ለህዝቡ ይፋ በማድረግ በእጅጉ ከተንሰራፉ መሰል ግጭቶችና ብጥብጦች መውጣት የቻሉ ሌሎች አገሮችን ተሞክሮ ትምህርት በመቅሰም የመጀመሪያውን እርምጃ በመውሰድ ላይ ነው። በሚሊዮኖች ላይ የከፋ ጉዳት ያደረሰውን የብጥብጥ ድርጊት በትክክል ማብቃቱን ለማረጋገጥ ወደ ስፍራዎቹ ተጉዘው ሁኔታውን የሚያረጋግጡ የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት ባለሙያዎች የኢትዮጵያ ሰብአዊ መብት ኮሚሽንን እንዲቀላቀሉን ጋብዘዋል።

ርዕስ አንቀጹ በማያያዝም የውጭ ጉዳይ ሚኒስትር ብሊንከን በመጨረሻና ወሳኝ በሆነው አቋም የኢትዮጵያና የኤርትራ መንግስታት እንዲሁም ህወሀት እነኝህን ግፎች የፈጸሙ ወገኖች በህግ ተጠያቂ እንዲያደርጉ እናሳስባለን ማለታቸውን አስታውሰዋል። ለጉዳዩ እውቅና መስጠት፣ ተጠያቂነትና እርቅ እነዚህ እርምጃዎች

ኢትዮጵያን እግር ከወርች ጠፍንጎ ያዛትን በዘውግ ማንነትና የፖለቲካ ልዩነት ላይ የተነጣጠረ የጥቃት አዙሪት ለመስበርና አመቃቅሟን በመጠቀም ዘለቄታ ላለው ስኬት ለማብቃት ቁልፍ ናቸው። ርዕሰ አንቀጹ በመጨረሻም ዩናይትድ ስቴትስ ሁሉንም የጥቃቶቹ ሰለባዎችና ጉዳት የደረሰባቸው ማህበረሰቦች በሚጠቅም መልኩ ተአማኒነት ያለው የሽግግር ፍትህ ሂደት ተግባራዊ በምታደርግበት ጥረት ከኢትዮጵያ ጋር በመተባበር ትሰራለች

ከአሁን ቀደም የደረሱትን ግፎችና በደሎች በቅንነት በመጋፈጥ በዜጎቿ ላይ የተፈጸመው ጉዳት ተጠያቂነትን በማምጣት ዘላቂ ሰላም ለማስፈን በምታደርገው ጥረት ከጎኗ እንቆማለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

ክብራትና፣ ክቡራን አድማጭ ተመልካቾቻችን የተከታተላችሁት ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነበር። የዛሬውን እዚህ ላይ አበቃን። ነገ ረቡዕ ከምሽቱ ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። መልካም ምሽት፣ ደህና ደሩ

Di <laughs> biyu